ነጋት ቡላ አማ ሰገንታፋ ማራቶ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።

በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 25/2013 ዓ.ም ዝግጅታችን ጀመረ። ዛሬ የዩናይትድ ስቴትስ ወታደሮች አፍጋኒስታንን ለቀው እንዲወጡ በፕሬዚዳንት ጆ ባይደን የተቀመጠው የመጨረሻ ቀነ ገደብ ነው። The military mission is over. A new

has begun. ወታደራዊው ተልዕኮ አብቅቷል። አዲሱ የዲፕሎማሲ ተልዕኮም ጀምሯል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው። ሙሉ ዘገባው በዕለቱ አብይ ረስ ይቀርባል። በኢትዮጵያ የኮቪድ ወረርሽኝ ሶስተኛው ማዕበል እየጀመረ መሆኑን የሚጠቁሙ ምልክቶች እየታዩ ናቸው ተባለ።

ታሪካዊው የጨጨሆ መድኃኔዓለም ቤተ ክርስቲያን ትላንት አመሻሽ ላይ በህወሀት ታጣቂዎች በተደጋጋሚ በተተኮሰ ከባድ መሳሪያ ጉዳት ደረሰበት ሲሉ የደብሩ አስተዳዳሪ ገለጹ። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ።

ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአህዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።

ጤና ያስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂ ይታየ ነኝ። በኢትዮጵያ በመጪው 2014 ዓ.ም መስከረም 24 ቀን የአዲስ መንግስት ምስረታ የሚካሄድ መሆኑን የህዝብ ተወካዮች ምክር ቤት አስታውቋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ለመንግስት ምስረታው እየተደረገ ያለውን ዝግጅት አስመልክተው በሰጡት መግለጫ

በህገ መንግስቱ መሰረት በመስከረም ወር የመጨረሻው ሰኞ ላይ የመንግስት ምስረታው እንደሚከናወን መግለጻቸውን ከኢትዮጵያ የዜና አገልግሎት ያገኘ ነው ዘገባ አስታውቋል። ሰኔ 142013 ዓ ም በተካሄደው ምርጫ ውጤት መሰረት መንግስት ለመመስረት የሚያስችል ህጋዊ አካሄድ እንዳለም ገልጸዋል። ምክር ቤቱ አሰራሩን ለማዘመን የሚያስችሉት አሰራሮችን ተግባራዊ ለማድረግ ዝግጅት ማድረጉንም በዝርዝር ማብራራታቸውን

ሪፖርቱ አውስቷል። ስድስተኛው ዙር የህዝብ ተወካዮች ምክር ቤት እውነተኛ የህዝብ ውክልና የሚኖረው ምክር ቤት ይሆናል በማለት ተስፋቸውን መግለጻቸውን ያወሳው ዘገባው ይህንን ለማድረግ ጥናቶችን ማዕከል ያደረገና የተለያዩ ሀገሮችን ልምድ የተቀመረበት አሰራር ተግባራዊ ይሆናል ማለታቸውን ጠቅሷል። ወደ አፍጋኒስታን ዜና ስናልፍ ዛሬ እንደ አውሮፓውያን አቆጣጠር ነሐሴ 31 ፕሬዚደንት ጆ ባይደን

የዩናይትድ ስቴትስ ወታደሮች አፍጋኒስታንን ለቀው የሚወጡበት ቀን እንደሚሆን ያስቀመጡት የመጨረሻው ቀነ ገደብ ነው። እስከ ዛሬ ቢያንስ አምስት ሺህ አሜሪካውያንን ጨምሮ አንድ መቶ ሀያ ሁለት ሺህ የዩናይትድ ስቴትስ ወታደሮችና አጋሮቻቸው አፍጋኒስታንን ለቀው ወጥተዋል። ወደ ስልጣን የተመለሰው ታሊባንም ዛሬ ባወጣው መግለጫ ጥቅስ ይህ ለወራሪዎች ትልቅ ትምህርት ነው ብሏል።

ዩናይትድ ስቴትስና የዓለም ማህበረሰብ ለታሊባን አገዛዝ እውቅና እንዲሰጥም አሳስቧል። የተባበሩት መንግስታት የእርዳታ ድርጅቶች ግን በአፍጋኒስታን በመቆየት ስራቸውን እንደሚቀጥሉ አስታውቀዋል። ይህ በዚህ እንዳለ አፍጋኒስታንን የተቆጣጠረው ታሊባን ከዚያች ሀገር መውጣት የሚፈልጉ የሀገሪቱ ዜጎችና የውጭ ሀገር ሰዎች በሙሉ

ያለምንም ጉዳት መውጣት የሚችሉበትን መንገድ እንዲያመቻች የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ትናንት ግልጽ መልእክት አስተላልፏል። ዩናይትድ ስቴትስ፣ ብሪታንያና ፈረንሳይ ያረቀቁትን ውሳኔ ከአስራ አምስቱ የምክር ቤቱ ቋሚ አባላት መካከል ሩሲያና ቻይና ድምፀ ተአቅቦ ሲያደርጉ የተቀሩት በሙሉ ድጋፍ ሰጥተዋል።

ታሊባን በአየርም ይሁን በየብስ ከሀገሪቱ ለመውጣት የሚፈልጉ አፍጋኒስታናውያንን አንከለክልም ሲል ባለፈው ሰኞ መግለጫ መስጠቱን ያስታወሰው ምክር ቤቱ ታሊባን ይህንኑ ቃል እንዲያከብር እንጠብቅበታለን ብሏል። ይህም ብቻ ሳይሆን አፍጋኖችና የውጭ ሀገር ዜጎች ደህንነታቸው በሚጠበቅበትና ስርዓት ባለው መንገድ እንዲወጡ የገባውን ቃል ሁሉ ማክበር ይኖርበታል ሲል የጸጥታው ምክር ቤት አስገንዝቧል።

በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርባል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በደቡብ ምስራቅ ዩናይትድ ስቴትሷ ሉዊዚያና ክፍለ ግዛት ሄሪኬን አይዳ የሚል ስያሜ በተሰጠው ከባድ ዝናብ የቀላቀለ ማዕበል ያስከተለው ጎርፍ የተጠመዱ ሰዎችን ለማትረፍ ነፍስ አድን ሰራተኞች ጀምረውት የነበረውን ሥራ

ዛሬ ይቀጥላሉ። አጠር ያለውን ዘገባ አሉላ ከበደ ያቀርባል። አገረገዢው ሄሬኬን አይዳ ከመድረሱ አስቀድሞ አካባቢውን ለቀው ሄዱ ሰዎች ወደ ቀያቸው የመመለሻቸውን ጊዜ እንዲያዘገዩ ያሳሰቡበትን መግለጫ ተከትሎ ወታደራዊና የሲቪል ጀልባዎች ለነፍስ አድን ሥራ በጎርፍ የተጥለቀለቀውን አካባቢ ማሰስ ይዘዋል።

አካባቢውን ለቃችሁ ሄዳችሁ ከሆነ ከየአጥቢያችሁ አብያተ ክርስቲያናት ተጠሪ ካልሰማችሁ አሁን ወደ ቀያችሁ የመመለሻው ጊዜ እንዳልሆነ ግልጽ ነው። የንግድ ቤቶች አልተከፈቱም። የገበያ መደብሮች፣ ትምህርት ቤቶች ዝግ ናቸው። እውነቱን ለመናገር የውሃና የመብራት አቅርቦቶች ላይ ጫና ላለማሳደር መጣር አለብን። ስለሆነም ወደ የቀያችሁ ከመመለሳችሁ በፊት እባካችሁ የአደጋ ጊዜ ማስተባበሪያ ጽህፈት ቤትን ምክር ጠይቁ

ወይም በየአጥቢያው አብያተ ክርስቲያናት በኩል የሚተላለፈውን መመሪያ ተከታተሉ። በጨለማ የተዋጠችውን የኒው ኦርሊንስን ከተማ ጨምሮ የውሃና የመብራት አገልግሎቶች ለተቋረጡበት ቁጥሩ አንድ ሚሊዮን ለሚደርሰው የሉዊዚያና ና የሚሲሲፒ ክፍለ ግዛቶች ነዋሪ አገልግሎቶችን ለማስጀመር በሚያስፈልገው ስራ ለማገዝ ከተለያዩ ክፍለ ግዛቶች የመጡ የጥገና ባለሙያዎች ወደየ አካባቢዎቹ በመግባት ላይ ናቸው። ኒው ኦርሊንስን ከመሰል አደጋ ለመከላከል ከ16 ዓመታት በፊት

የካትሪና ማዕበል አካባቢውን አጥልቅልቆ እጅግ የከፋ አደጋ ማድረሱን ተከትሎ የፌዴራል መንግስት በርካታ ቢሊዮን ዶላር ወጪ አድርጎ ተጠናክረው እንዲገነቡ ያደረጋቸው የጎርፍ መከላከያ ግድግዳዎች የወንዝ ውሃ ሙሌትን ለመከላከል የተሰሩ መዋቅሮች ና ጎርፍ በመጣ ጊዜ እየተዘጉና እየተከፈቱ የሚሰሩ የግድብ አጥሮች በብቃት በመመከት የመጀመሪያው ተደርጎ የተወሰደውን ከባድ ፈተና ማለፋቸው ነው የታየው።

በደቡብ ሱዳን ትናንት ሰኞ ሊካሄድ ተጠርቶ የነበረው የመንግስት ተቃዋሚ ሰልፍ ሳይሳካ ቀርቷል። ዋና ከተማዋ ጁባ ውስጥ ብዛት ያላቸው የጸጥታ ኃይሎች ጎዳና ላይ ተሰማርተው የዋሉ ሲሆን፣ በመላ ሀገሪቱ የኢንተርኔት አገልግሎትም ተቋርጧል። የእንቅስቃሴ መሪዎች ሰብሰብ ብለው የተቃውሞ ሰልፉን ያቀዱት የሀገሪቱ ፕሬዚደንት ሳልቫ ኪር ለፓርላማ የመክፈቻ ንግግር በሚያደርጉበት በትናንትናው ዕለት እንዲካሄድ ነበር። ይሁን እንጂ

ሕዝባዊ ጥምረት ለሲቪል እርምጃ የተባለ ቡድን አባል የሆኑት ዋኒ ማይክል ለቪኦኤ የደቡብ ሱዳን ትኩረት ክፍል በሰጡት ቃል የተቃውሞ ሰልፉ ሳይካሄድ የቀረው ከተማዋ ላይ በብዛት ፖሊሶች ተሰማርተው ስለዋሉ ሰው ፈርቶ ሳይወጣ ስለቀረ ነው ብለዋል። ፖሊሶች በበኩላቸው የተቃውሞ ሰልፉን ያዘጋጁት መሪዎች ፈቃድ አልጠየቁም፣ ስለዚህም ችግር የተከሰተ እንደሆን በሚል ለመከላከል

ኃይሎቻችንን ማሰማራት ነበረብን ብለዋል። በኮቪድ-19 ዜና ወደ ደቡብ አፍሪካ ስናልፍ፣ ደቡብ አፍሪካ ውስጥ አዲስ አይነት የኮሮና ቫይረስ ዝርያ መከሰቱ ተገልጿል። የሀገሪቱ ሳይንቲስቶች እንደሚናገሩት ሲ1.2 ተብሎ የሚጠራ ዝርያ በአፍሪካ ሀገሮች ዙሪያ እንዲሁም ወደ እስያ፣ አውሮፓና ኦሺኒያ የሚባለው የደቡባዊ ፓሲፊክ አካባቢ ተዛምቷል።

ይሁን እንጂ ይህ ዝርያ በዓለም የጤና ድርጅት በተቀመጠው መሰረት አሳሳቢ ወይም ክትትል የሚያስፈልገው ዝርያ የሚሉትን መስፈርቶች ያላሟላ መሆኑን ነው ሳይንቲስቶች የገለጹት። የደቡብ አፍሪካ ብሔራዊ የተላላፊ በሽታዎች ተቋም ትናንት ባወጣው መግለጫ እንዳለው ይህ አዲስ ዝርያ በሀገሪቱ የተከሰተው በግንቦት ወር ነው።

ከዚያ በኋላ ወደ ሰባት የአፍሪካና ሌሎች ሀገሮች ተዛምቷል። ይህ ዝርያ እንደ ሌሎቹ ልውጦቹ የቫይረሱ አይነቶች በይበልጥ ተላላፊና የያዘውን ሰው የተፈጥሮ መከላከያ የማሸነፍ ባህሪ ያለው መሆኑንም ሳይንቲስቶቹ ይናገራሉ። የደቡብ አፍሪካ ሳይንቲስቶች ግኝት በተለመደው የአቻ ባለሙያዎች ግምገማ ያለፈ እንዳልሆነም ዜናው አመልክቷል።

በኮቪድ-19 ዜና ወደ ዩናይትድ ስቴትስ ስንመለስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ በሀገሪቱ ስራ ላይ እየዋሉ ያሉት የኮቪድ ክትባቶች አሁንም የተከተቡ ሰዎች ለቫይረሱ ቢጋለጡ በጽኑ እንዳይታመሙ በከፍተኛ ደረጃ የሚከላከሉ መሆኑን አስታውቋል። ክትባቶቹ ዴልታው የቫይረሱ ዝርያ አብዛኛውን ሰው መያዝ በጀመረባቸው ከሚያዝያ እስከ ሐምሌ በነበሩት ወራት

ክትባቱ እድሜያቸው ከ18 እስከ 74 ዓመት በሆኑ አዋቂዎች ሆስፒታል መግባት በሚያስፈልጋቸው ደረጃ እንዳይታመሙ በ94 ከመቶ የመከላከል ውጤታማነት እንዳሳየ አመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።

ቆንጂት ታይን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ነሐሴ 25 2013 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ

እንዲሁም በአትቪ አማሪ የፌስቡክ ገጻችን ላይ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ማዳመጥ ትችላላችሁ። አሁን የሰዓቱን አብይ ርዕስ እናስደምጣችሁ።

ዛሬ ነሐሴ 25 ፕሬዚዳንት ጆ ባይደን የዩናይትድ ስቴትስ ወታደሮች አፍጋኒስታንን ለቀው የሚወጡበት ቀን እንደሚሆን ያስቀመጡት የመጨረሻ ቀነ ገደብ ነው። እስከ ዛሬ ቢያንስ 5 ሺህ አሜሪካውያን ዜጎችን ጨምሮ 122 ሺህ የዩናይትድ ስቴትስ ወታደሮችና አጋሮቻቸው አፍጋኒስታንን ለቀው ወጥተዋል። ወደ ስልጣን የተመለሰው ታሊባንም ዛሬ ባወጣው መግለጫ ይህ ለወራሪዎች ትልቅ

ትምህርት ነው ብሏል። ዩናይትድ ስቴትስና የዓለም ማህበረሰብም ለታሊባን አገዛዝ እውቅና እንዲሰጥ አሳስቧል። የተባበሩት መንግስታት የእርዳታ ድርጅቶች ግን በአፍጋኒስታን በመቆየት ስራቸውን እንደሚቀጥሉ አስታውቀዋል። በፔንታገን የቪኦኤ ዘጋቢ ካርላ ባብና የሌሎች ሪፖርተሮቻችንን ዘገባ በማጠናቀር ደረጀ ደስታ እንደሚከተሉ ያቀርበዋል።

ረዥም ጊዜ የፈጀው ጦርነት በማብቃቱ አፍጋኒስታንን ለቀው ሲወጡ እነኚህ የመጨረሻዎቹ የዩናይትድ ስቴትስ ወታደሮች ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ወታደራዊው ተልእኮ አብቅቷል፣ አዲሱ የዲፕሎማሲ ተልእኮም ጀምረዋል።

እንደ ኤሮፓ አቆጣጠር በሁለት ሺህ አንድ በዩናይትድ ስቴትስ የተወገደው ታሊባን ዛሬ በየጎዳናው መሳሪያዎችን በመተኮስ እያከበረ ባለበት ሰዓት ጀነራል ፍራንክ መከንዚ ለቆ የመውጣቱን አጠቃላይ ሂደት እየተከታተሉ ነው። ጀነራሉ ከፔንታገን ሆነው በተነካ ስሜት ሲናገሩም እንዲህ ብለዋል።

ከዚህ ለቆ የመውጣት ሂደት ጋር የተያያዙ ብዙ ልብ የሚሰብሩ ነገሮች አሉ። ልናወጣ የፈለግነውን ሁሉንም ሰው አላወጣንም። ዩናይትድ ስቴትስ ዲፕሎማሲያዊ ተልእኮ ስራዎቿን ወደ ኳታር አዙራለች። በአፍጋኒስታን ወደኋላ የቀሩትን ወደ 250 የሚሆኑትን አሜሪካውያንና የአፍጋን ረዳቶቻቸውን በቀጣዮቹ ቀናት ለማውጣትም ቃል ገብታለች። አንቶኒ ብሊንከን እንዲህ ይላሉ።

ብዙዎቹ እስካሁን እዚያው ናቸው። እነሱን ለማውጣት ያለን ቁርጠኝነት በጊዜ ገደባ አይወሰንም። ለቆ በመውጣቱ ሂደት የሞቱትን የአፍጋኒስታን ዜጎችን ጨምሮ በመውጣቱ ሂደት የደረሰው አጠቃላይ ጉዳት ግልጽ አይደለም። ባለፈው ሳምንት ሐሙስ በደረሰው የአይሲስ የቦምብ ጥቃት 13 የዩናይትድ ስቴትስ ወታደሮችን ጨምሮ ከ100 በላይ የአፍጋኒስታን ዜጎች ሕይወታቸውን አጥተዋል።

ባለፈው እሁድ የዩናይትድ ስቴትስ ጦር ፈንጂዎችን መጫኑ በተጠረጠረ አንድ የአይሲስ ተሽከርካሪ ላይ ባደረሰው ጥቃት መኪናውና ውስጡ ያለው ፈንጂ በመቀጣጠሉ ሌሎች ተጨማሪ የአፍጋኒስታን ዜጎችም ሞተዋል። የዋይት ሐውስ ቃል አቀባይ ጀንሳኪ ተከታዩም ብለዋል

አስራ ሶስት የሰራዊት አባላትን ሞት የሰማችሁበት ቀንም ሆነ ሳምንት በፕሬዝዳንትነት ዘመናችሁ የከፋ ቀን ወይም ሳምንት ነው። የዋይት ሐውስ ቃል አቀባይ ጄንሳኪ ፕሬዝደንቱ አፍጋኒስታንን ለቆ በመውጣቱ ውሳኔያቸው አሁንም እንደጸኑ ነው ብለዋል። በአፍጋኒስታኑ የ20 ዓመት ጦርነት ወደ 2400 የሚሆኑ የአሜሪካ ወታደሮች ሞተዋል።

ዩናይትድ ስቴትስ የአልቃይዳ መሪ ኦሳማ ቢንላደንን የገደለች ሲሆን የአልቃይዳ አሸባሪዎች በአሜሪካ ምድር ሌላ ዳግመኛ ጥቃት እንዳያካሂዱ ማስቆም ችለዋል።

ይሁን እንጂ በአፍጋኒስታን ታሊባንን ማሸነፍ የሚችል መንግስትና ሰራዊት መመስረት አልቻሉም። ብዙዎቹ አሜሪካውያን በአፍጋኒስታን እንደ ሴቶችና ልጃገረዶች ባሉ የማህበረሰቡ ቡድኖች የተገኙ በርካታ ድሎችና ለአሜሪካ አጋርነታቸውን የገለጹ ዜጎች ሕይወት አደጋ ላይ ይወድቃል ብለው ይሰጋሉ። የዩናይትድ ስቴትስን መውጣት ተከትሎ የታሊባን ኃይሎች ዋነኛው ቃል አቀባይ ዛቢሁላ ሙሃጅድ

ለአፍጋኒስታኖች የእንኳን ደስ አላችሁ መልእክት አስተላልፈዋል። የዩናይትድ ስቴትስ ጦር መውጣት የሁላችንም ድል ነው በማለት ይህ ለሌሎች ወራሪ ኃይሎች ትልቅ ትምህርት ነው ብለዋል። የዩናይትድ ስቴትስ እና መላው ዓለም ለታሊባን አገዛዝ እውቅና እንዲሰጥም አሳስበዋል። ታሊባን ከዩናይትድ ስቴትስም ሆነ ከሌሎች ዓለም አቀፍ ማህበረሰብ አባላት ጋር ጥሩ ግንኙነት መመስረት እንደሚፈልግም ቃል አቀባዩ ተናግረዋል።

ዓለም አቀፍ አውሮፕላን ማረፊያዎችን ለሕዝብ ክፍት እንደሚያደርጉም አስታውቀዋል። በሌላም በኩል ዩናይትድ ስቴትስ ጦሯን ከአፍጋኒስታን ብታስወጣም የተባበሩት መንግስታት የእርዳታ ድርጅቶች ግን በሚሊዮኖች የሚቆጠሩ አፍጋኒስታውያንን ለመርዳት በዚያ እንደሚያቆያቸው አስታውቋል።

ታሊባን የአፍጋኒስታንን መንግስት መቆጣጠሩን ቢያሳውቅም በመላው አገሪቱ ግን ወግ ያለው ስርዓት ሙሉ ለሙሉ ገና አልተዘረጋም። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ አስተባባሪ ጄን ለርክ በአገሪቱ ያለው ችግርና የእርዳታ ድርጅቶች አገልግሎት በዚያ የመቆየታቸውን ነገር አስፈላጊ እንደሚያደርገው እምነታቸው መሆኑን ገልጸዋል።

ዓለም አቀፉ የእርዳታ ድርጅት በግጭቱ ሳቢያ ከቤት ንብረታቸው የተፈናቀሉ 3.5 ሚሊዮን ሰዎችን ጨምሮ ወደ 16 ሚሊዮን የሚሆኑ ተረጂዎችን እንደሚረዳ አስታውቋል። ለዚህ ከሚያስፈልገው 1.3 ቢሊዮን ውስጥ እስካሁን የተገኘው 39 ከመቶ ብቻ መሆኑንም ገልጿል። የዓለም ጤና ድርጅትም ወደ አፍጋኒስታን 12.5 ቶን የሚሆን የመድኃኒት አቅርቦት መላኩን አስታውቋል።

የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴ ግን በአፍጋኒስታን ያለው ቀውስ ገና መጀመሩ ነው ሲሉ ተናግረዋል። የመንግስታቱ ድርጅት የሰብአዊ ጉዳዮች ቢሮ አስተባባሪ ጄንለርክ ወታደሮቹ ወጥተዋል። እኛ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል።

በኢትዮጵያ የኮቪድ ወረርሽኝ ሶስተኛው ማዕበል እየጀመረ መሆኑን የሚጠቁሙ ምልክቶች እየታዩ ናቸው ሲል የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታወቀ። ዴልታ የተሰኘው አዲሱ የኮቪድ-19 ዝርያ በሀገሪቱ መኖር አለመኖሩን በቅርቡ እንደሚያረጋግጥም ገለጸ። ወደ ሀያ ሁለት ለሚሆኑ ኢትዮጵያውያን በስድስት ወር ውስጥ የኮቪድ ክትባትን ለማዳረስም እየተሰራ ነው ተብሏል። መለስካቸው አመሃ ዝርዝራለው

የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዛሬ ረፋዱ ላይ በሰጠው ጋዜጣዊ መግለጫ የኮቪድ-19 ወረርሽኝ ስርጭት በፍጥነት እየጨመረ መሆኑን አስታውቋል። እንደ መግለጫው አባባል በተለይ ካለፉት ስድስት ወራት ወዲህ በወረርሽኙ የሚያዙ ሰዎች ቁጥር መቀነሱ ለህብረተሰቡ መዘናጋት አንድ ምክንያት ነው። ከዚህም ጋር ተያይዞ ወረርሽኙን ለመከላከልና ለመቆጣጠር ወጥቶ የነበረው መመሪያ መጣሱ፣ በአገልግሎት ሰጪ ተቋማት ይታዩ የነበሩ ጠንካራ የመከላከያ ዘዴዎች

ትግበራ እጅጉን መቀነሱ በሀገር አቀፍ ደረጃ የወጡ መመሪያዎችን ያላገናዘቡ የተለያዩ ስብሰባዎች፣ የባላት አከባበር፣ የስፖርትና የመሳሰሉ ሁነቶች ኮቪድ-19 ወረርሽኝ የሌለለ እስኪመርስል ሲከናውኑ መቆየታቸው ለአዲሱ የኮቪድ ሁኔታ ምክንያቶች እንደሆኑ ያስረዳል። ይህን አዲስ የኮቪድ ስርጭት ሁኔታ የኢንስቲትዩቱ ዋና ዲሬክተር

ዶክተር ጽጌረዳ ክፍሌ አሃዛዊ መረጃ በመስጠት ጭምር ይገልጹታል። የኮቪድ-19 ሦስተኛው ዙር ማዕበል ወረርሽኝ በሀገራችን እየጀመረ መሆኑን የሚያመላክቱ ሁኔታዎችም በመታየት ላይ ናቸው። ለእነዚህም ማሳያ የሚሆኑት ውስጥ

ኮቪድ-19 የመያዝ ምጣኔ ከስድስት ሳምንታት በፊት ዝቅተኛ የነበረ ሲሆን አንድ ነጥብ ስድስት ፐርሰንት ሆኖ ተመዝግቧል። ነገር ግን አሁን በያዝነው ሳምንት ቁጥሩ በመጨመር በአማካኝ ወደ አስራ ስድስት ነጥብ አምስት ፐርሰንት ከፍ ብሏል። ይህ ከፍተኛ ጭማሪ ነው። ከሰባት ሳምንት በኋላ

ወደ ጽኑ ህመማን ክፍል የሚገቡ ህሙማን ቁጥርም እንደዚሁ ከፍ ብሏል። ከ7 ሳምንት በፊት 180 ግለሰቦች ጽኑ ህሙማን ክፍል ክትትል እየተደረገላቸው የነበረ ሲሆን በአሁኑ ሰዓት ግን ቁጥሩ ጨምሮ 602 ግለሰቦች በጽኑ ህሙማን ክፍል ክትትል እየተደረገላቸው ይገኛል። ይህ ብቻ አይደለም። ዶክተር ጽጌ ረዳ እንዳስረዱት ከሆነ የህመሙ ጽኑነት ቀሳፊነትም እየበረታ ሄዷል። ከእነዚህም 180 ሰዎች መካከል 11 የሚሆኑት ከ6 ሳምንት በፊት ማለት ነው

ሰው ሰራሽ አጋዥ መተንፈሻ መሳሪያ ይፈልጉ የነበረ ሲሆን በአሁኑ ሰዓት ግን ወደ 82 ሰዎች አድጓል። በኮቪድ-19 ህይወታቸውን የሚያጡ ግለሰቦች ከስድስት ሳምንት በፊት 11 የተመዘገበ ሲሆን በአሁኑ ሳምንት ግን ወደ 88 ከፍ ብሏል። በኮቪድ-19 የሚያዙ ሰዎች ከሰባት ሳምንት በፊት አራት መቶ ሰማንያ ሰባት የነበሩ ሲሆን በአሁኑ ሳምንት አስር ሺ ሀምሳ ስምንት ደርሷል። ይሄ ከፍተኛ ጭማሪ ነው።

ከሰባት ሳምንት በፊት አሁንም በኮቪድ-19 ምክንያት ተመዝግቦ የነበረው ሞት 85 በመቶ በላይ የሚሆነው እድሜው ከ45 ዓመት በላይ ያላቸው ሰዎች ሲሆኑ፣ በአሁኑ ወቅት ያለን ወቅታዊ መረጃ የሚያሳየው ከ15 እስከ 24 የዕድሜ ክልል ያሉትን ወይም ሁሉንም የዕድሜ ክልሎችን ያካተተ ሞት እንደተመዘገበ ተረጋግጧል። በመሆኑ

ከዚህ በተጨማሪ በሆስፒታሎች ያስተኙ መታከሚያ ክፍሎች እጥረት እንዲሁም አጋዥ የመሰንፈሻ መሳሪያ እጥረትም እያጋጠመ ይገኛል። በመላው ዓለም በተለያዩ ሀገሮች ለተከሰተው ሶስተኛው የኮቪድ-19 ማዕበል ዋና ምክንያት ወይንም መንስኤ ነው የሚባለው ቫይረሱ ራሱን ወደ ተለያዩ አዳዲስ የቫይረስ አይነቶች መቀየር መቻሉ ነው። በተለይም ዴልታ የሚባለው ልውጤ ወይም ቫሪያንት መሰራጨቱ ለሶስተኛው ዙር ማዕበል ዋና ምክንያት ሆኖ ይጠቀሳል።

ቀደም ሲል በኢትዮጵያ አልፋና ቤታ የተባሉ የቫይረሱ ልውጤዎች መገኘታቸውም ታውቋል። ይሁንና ዴልታ በኢትዮጵያ ውስጥ መኖሩ ወይም አለመኖሩ ለመለየት የተለያዩ ሥራዎች እየተሠሩ መሆናቸውን የገለጹት የኢንስቲትዩቱ ዳይሬክተር ይህንን አክለዋል። በርካታ ማሳያዎች አሉ፣ ዴልታ ሊሆን የሚያስችልበት። ምክንያቱም ያው የዴልታ ቫይረስ ርጭት ፍጥነቱ ሲቪሪቲው በጤና ተቋሞቻችን እያየን ነው

ስጠቅስ እንደነበረው ከስድስት ዓመት በፊት የነበርንበት አንድ ነጥብ ስድስት ፐርሰንት አሁን ወደ አስራስድስት ነጥብ አምስት ፐርሰንት ገብተናል። ጽኑ ህሙማን ክፍል ያሉትም ቁጥር እንደዛው በከፍተኛ ደረጃ ጨምሮ ወደ ስድስት መቶ ሁለት ደርሰናል። አልጋዎቻችን እየሞሉ ነው። የሰው ሰራሽ የመተንፈሻ ድጋፍ የሚፈልጉም እየጨመሩ ነው። ሞትም በእድሜ እየተለየ ነው ያለው። በፊት የነበረው የሞት ምጣኔያችን እና አሁን ያለው ያው ጨመር ያለ ነገር እያሳየ ነው። በእድሜም ስናየው የበፊቱ ሞት

በአብዛኛው 85 ፐርሰንት በላይ ቅድም ጠቅስ እንደነበረው ከ45 ዓመት እድሜ በላይ ያሉት ላይ ነበረ የሚታየው። አሁን ግን ከ15 እስከ 24 ላይ ያሉ ሞቶች በስፋት እየታዩ ነው። ሁሉንም የእድሜ ክልል ከዛ በታች ያሉትን ጭምር እያየን ስለሆነ የዴልታ ቫሪያንት

ሰርኩሌሽን ወይም ደግሞ ስርጭት ያለ የሚመስል አመላካች ነገር ነው ብለን እንወስዳለን። በኢትዮጵያ ኮቪድ-19 ለመከላከል ከሚወሰዱት እርምጃዎች አንዱ ለዜጎች ክትባት መስጠት መሆኑን ያስታወሱት ደግሞ የኢንስቲትዩቱ ምክትል ዋና ዲሬክተርና የኮቪድ-19 አገር አቀፍ ዋና አስተባባሪ አቶ አስቻለ አባይነ ናቸው። የክትባት መጠናችን አሁን በያዝ ነው ወረዲ በእርዳታም በግዥም ኮቫክስንም ጥምረቱን በመጠቀም

በ2021 መጨረሻ እንግዲህ ባስቀምጥነው መንገድ የኢትዮጵያን 20 ፐርሰንት ያ ማለት ወደ 22 ሚሊዮን ለሚጠጋ ዜጋ እንከትባለን ብለን ነው አቅደን እየሰራ ነው ያለ ነው። እስካሁን ባለው በመሀል ቅድም ባልኩት ምክንያቶች ዓለም አቀፍ ላይ ገጥሞ በነበረው የክትባት ገበያ ላይ የክትባት እጥረት ምክንያት ካልሆነ በስተቀር አሁን በድጎማን በምንም ባስቀምጥነው እቅድ ወደ መስመር እየገባን ያለ ነው ስለዚህ

ከተሳካልን እና ከዛ በላይ መሄድ ሌላ ጉዳይ ሆኖ ግን በ2021 መጨረሻ ላይ 20 ፐርሰንት የኢትዮጵያን ሕዝብ ወይም ደግሞ ወደ 22 ሚሊዮን የሚጠጋ ዜጋ ለመከተብ የጤና ሚኒስቴር፣ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እና ሌሎችን ባለድርሻ አካላት በርብርብ እየሰራን ነው የምንገኘው። በመጨረሻም የኢንስቲትዩቱ መሪዎች ይህንን ከጤና ቀውስ አልፎ ከፍተኛ ማህበራዊ ኢኮኖሚያዊ መስቀልቅልና አሰቃቂ ሞት የሚያስከትልን ወረርሽኝ ለመመከትና ለመቆጣጠር

ህዝቡ የሚታወቁትን የመከላከያ መመሪያዎች በጥብቅ እንዲከተል አሳስበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እንውሰዳችሁ። ታሪካዊው የጨጨሆ መድኃኔዓለም ቤተ ክርስቲያን ትላንት አመሻሽ ላይ በሕወሓት ታጣቂዎች በተደጋጋሚ በተተኮሰ ከባድ መሳሪያ

ጉዳት ደረሰበት ሲሉ የደቡቡ የደብሩ አስተዳዳሪ ገልጸዋል። ፌዴራሉ መንግስት በሽብር በፈረጀው ህወሓት የሚመሩት ራሳቸውን የትግራይ ኃይሎች እያሉ የሚጠሩት ተዋጊዎች ቃል አቀባይ ሰሞኑን በሰጡት ቃል ታጣቂዎቹ በታሪካዊ ቅርሶች ላይ ጉዳት እንደማያደርሱ ተናግረው እንደነበር ተዘግቧል። አስቴር ምስጋናው ዝርዝሩን ታሰማናለች።

የፈለገ ፀሐይ በቅሎ አገጨጨጮሆ ጨጮሆ መድኃኔዓለም ደብር ዋና አስተዳዳሪ መላከ ፀሐይ አባ ብርሃነ መስቀል ይርጋ ትናንት ከምሽቱ 12 ሰዓት ተኩል ላይ በህወሓት ታጣቂዎች በተደጋጋሚ በተተኮሰ ከባድ መሳሪያ በቤተ ክርስቲያኑ ላይ ጉዳት ደርሷል ሲሉ ለአሜሪካ ድምጽ ተናግረዋል። ትናንት ከምሽቱ 12 ሰዓት ተኩል

ገደማ ማለት ነው። በተደጋጋሚ ነው ቤተ ክርስቲያኑ ላይ የጣሉበትና ተጎርቷል። ቤተ ክርስቲያኑ ዋናው ቤተ ክርስቲያን ማለት ነው፣ መድኃኔዓለም ጽላት ያለበት ጣራውን ግማሹን ጣራ ነው። በምስራቅ በኩል ነው አንስተውታል፣ ቆርቆሮውን ሲመጡት ከስር ኮርኒስ ሁሉ ተወጣጥሷል፣ እንጨቱም ለቋል። ከዛም አልፎ ደግሞ ስዕሎቹንም ከውስጥ ያለ መንበሩን ሳይጠር ጎርቶታል ማለት ነው።

እዚህ በተጨማሪ ደግሞ አስራ አራት መስኮቶች አሉት እነሱም ደግሞ በምስራቅ በኩል በአንድ በኩል ሲመጣ ያው መስታወቱ ረጋግበዋል ሌላው ደግሞ መቅደሱን ጨምሮ አምስት በሮች አሉት እነሱም ጉዳት ደርሶባቸዋል ማለት ነው በሌላ በኩል የሀገር መከላከያ ሰራዊት የአማራ ልዩ ኃይል ሚልሻና ፋኖ አሸባሪ ብለው

ከጠሩት የህወሀት ቡድን ጋር ባደረጉት ውጊያ ደብረ ዘቢጥ የተባለውን ከንፋስ መውጫ በቅርብ ርቀት የሚገኘውን ቁልፍ ያሉትን ቦታ ማስለቀቃቸውን የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለምወርቅ ምረቴ ገልጸዋል። ጠላት ደቡብ ጎንደር ለቆ ደብረ ዘቢጥ አካባቢ ሂዶ ነው የነበረው። ይሄ ቦታ ያው ስትራቴጂካል ቦታ ስለሆነ ለንፋስ መውጫ እና ለአካባቢው ቅርብ መሆኑ ለሱ ያው ከሰሜን ወሎ ተሻግሮ ደቡብ ጎንደር ለመቆጣጠር የሚያስችለው

ስትራቴጂካል ቦታ ስለነበር ነው። አንድ ሁለተኛ ከዚህ የሚሄድን እሱ ጠላት ብሎ የሚያስበውን ወይ ደግሞ የኛ ሀይል በመዛብ ድል የሚሰጥ ቦታ ስለነበረ ይሄ ቦታ ወደዚህ ለመንደርደር ወደ ጉና እና ይሄን መስመር ያስበውን ለማሳካት የሚያስችለው ስለነበረ የሞት ሽረት አድርጎ ትግል ያደረገበት ቦታ ነው። አሁንም ተመልሶ ከዚህ ሲመታ ሌላ ቦታ ላይ ለመቆየት እንደማይችል ሲያውቅ፣ ቦታው በራሱ ስትራቴጂካል በመሆኑ ሊሸከመው የሚችለው ጥራትንም

አቆየት የሚችለው ማዘግየትም የሚችለው እዚህኛው ቦታ ላይ እንደሆነ አውቆ ነው። ይሄ ወደዚህ ሄደው በዚህ ቦታ ላይ ምሽግ ቆፍሯል። እሱ ብቻ አይደለም የጣሊያን ምሽግ የሚባልም አለ። ከዚህ እስከ ስትራቴጂካል ቦታነቱ በተጨማሪ እኚህ ሁሉ ስራዎች የተሰሩበት እኔ ነበር። ነገር ግን ደግሞ ትናንት በተካሄደው ኦፕሬሽን እኛ እንደገምት ነው እንዳሰብነው አይደለም። እኛ መከላከያ ሰራዊት ልዩ ኃይል በደቂቃ በሴኮንዶች ውስጥ ነው ቦታዎችን ለመቆጣጠር

የቻለው በኋላ ለማጽዳት ነው፣ በጊዜ የወሰደበት በዛሬ ሁለት ደግሞ። ይኸው ሀይል የትላንት ሲያንቀሳቀሳቸው የነበሩ ታንክ፣ መድፍ እና ሌሎቹም መሳሪያዎቹ ላይ፣ ተሽከርካሪዎቹ ላይ ከፍተኛ ጉዳት ደርሷል። የተማረኩም እና በጅ የገቡም አሉ። በተለይ ሌሊት ላይ በነበረው በጣም ከፍተኛ የሰው ሀይል ኪሳራ ነው የደረሰበት። ዛሬ ያሬ ሰውነ ቁስለኛውም ሲጭን ንረዋ ነው ከጠዋት ጀምሮ ወደኋላ ላይ እየመለሰ ነው ያለው

የህወሀት ያሉት ኃይል በሶስተኛው ክፍለ ዘመን እንደተመሰረተ የሚነገርለት የፈለገ ፀሐይ በቅሎግት ጨጭሆ መድኃኔ ዓለም ቤተ ክርስቲያን በከባድ መሳሪያ መጥቶ ጉዳት እንዳደረሰበትም አስተዳዳሪው ተናግረዋል። ባለፈው ደብረ ታቦር ላይ የፈጸመ ይታወቃል። በትላንትናው ዕለት ደግሞ ይህ ጨጭሆ መድኃኔ ዓለምን ወድቶ ነው ለመውጣት ጥረት ያደረገው። ይሄ ከባህሪው የሚመነጭ ነው። እንዲህ አይነት ቅርሶችን የማውደም የህብረተሰቡ ትልቅ ዋጋ የሚሰጣቸውን ንብረቶቹን

ባዶ የማድረግ እና የማበላሸት ዋና ዓላማው ስለሆነ የመጨረሻ እስትንፋሱን እዚህ ቤተክርስቲያን ላይ ያሳርፏል። ይሄ ቤተክርስቲያን እንደሚታወቀው

በጣም ትልቅ ቦታ የሚሰጠው ነው በአማኞቹ ዘንድ። በቤተ ክርስቲያኖቹ ላይ የተፈጸመውን ጥቃትና የደብረ ዘቢጥን ውጊያ በሚመለከት እስካሁን ከህወት ወገን የተሰጠ ምላሽ ባይሰማም ከሰሞኑ ታጣቂዎቻቸው በአንዳንድ የአማራ ክልል አካባቢዎች ላይ ጥቃት እያካሄዱ እንደሆነና በጦርነት የያዟቸው ቦታዎችም እንዳሉ የሚናገሩት የህወሀት መሪዎች ከሲቪሎች ጅምላ ግድያ፣ ከቅርስ ውድመትና ዘረፋ ጋር በተያያዘ የሚሰነዘሩባቸውን ውንጀላዎች አስተባብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነኝ።

ባህር ዳር። በተከታዩ ዘገባ ከባህር ዳር ወደ

ደሴ ነው የምንወስዳችሁ። ፌዴራሉ መንግስት በሽብር በፈረጀው ህወሀት የሚመሩት ራሳቸውን የትግራይ ኃይሎች እያሉ የሚጠሩት ተዋጊዎች ባደረሱት ጥቃት ወደ አንድ መቶ ሰማኒያ ሺህ ሰዎች ተፈናቅለው ደሴ ከተማ እንደሚገኙ የደሴ ከተማ አስተዳደር ጽህፈት ቤት አስታወቀ። የከተማው ነዋሪዎች ተፈናቃዮቹ ለመደገፍ ከፍተኛ ጥረት እያደረገ መሆኑን የገለጹት የከተማዋ ከንቲባ ጽህፈት ቤት ኃላፊ ሰይድ እሸቱ ዓለም አቀፉ ማህበረሰብ በችግሩ ልክ ድጋፍ እያደረገላቸው እንዳሉ

ነ ተናግረዋል ተፈናቃዮቹን ያነጋገረው መስፍን አራጌ ዝርዝሩን ያስደምጠናል

ደሴ በወሎ ግንባር የተቀሰቀሰውን ጦርነት ተከትሎ በየቀኑ ቤት ንብረታቸውን ጥለው ህይወታቸውን ለማትረፍ የሚመጡ በሺዎች የሚገመቱ ሰዎችን ማስተናገድ ከጀመረች ሶስት ሳምንታት ተሻገሩ። እናም ከወትሮ በተለየ በሰውና በተሽከርካሪ ፍሰት ተጨናንቃለች። በቅዳሜ ገበያ ትምህርት ቤት ተጠልለው ከሚገኙት በርካታ ተፈናቃዮች ውስጥ አንዱ የሆነው ወጣት ሳሙኤል ኪዳኔ ወደ ደሴ ከዘለቀ ሀያ ሁለት ቀናትን አስቆጥሯል። እኛ ወጣቶችና የመድናችን ከንቲባ መሐመድ ያሲን ጋ በመሆን

አካባቢያችንን ከመጠበቅ አንጻር በከፍተኛው የጸጥታውንም ሌት ቀን ሳንል በመልፋት ላይ እያለን መጨረሻ ላይ ባልጠበቅነው ሰዓት ለሶስት አጥቢያ እሁድ ለሰኞ ምሽቱ ስድስት ሰዓት አካባቢ በስቴዲየምና በሌሎች መኖሪያ ቤቶች ላይ ከባድ መሳሪያ ተኩስ ሲያደርግ፣ ምንም አማራጭ የለንም፣ ከንቲባችን ዘንድ ወጥተናል።

ህይወታችንን ለማጥረፍ ኦልሞስት ዛሬ ወደ ሀያ ሁለተኛ ቀን እየሆነን ነው ማለት ነው። በተለይ የቤተሰቡን ደህንነት አለማወቁ ሰላምን እንደነሳው ይናገራል። በጣም የመወዳትና ያሳደገችኝ አያቴ አይነ ስውር ነች። ሳንቃና አካባቢው ማንም የሚረዳት የላትም። እህቶችና እናቴ ደግሞ ወልዴ አካባቢ ነው ያሉት።

እስቲ ነው ምንም አይነት የመብራትም የስልክ ኮኔክሽንም ስለተቋረጠ ጤንነታቸው ምን ላይ እንደሆነ እውቅና የለንም። ከቤተሰቦች የመራቄ ጭንቀት ቢፈጥርብኝም የደሴ ከተማ ህዝብ የቤተሰብን ያህል ስላስተናገደኝ ተጽናንቻሉ ይላል ወጣቱ። የአካባቢው ህብረተሰብ እና እኛ ያለንበት ቅዳሜ ገበያ ዳውዶ አካባቢ ይባላል ክፍለ ከተማው እዛ አካባቢ ያሉ የወጣቶች እርዳታ ከመጀመሪያው ጀምሮ እስከ አስራ አምስተኛው ቀን ማለት ይቻላል

እንጀራ በማወጣት እናቶች ደግሞ እየመጡ እኛን ሽሮ በመስራት አግዘውና እስካሁን ድረስ ማለት ነው። የወልዲያ ከተማ የመድህናችን ከንቲባ እና የደሴ ከተማ አስተዳደር በአንድ ላይ በመሆን የጸጥታውን ሁኔታ ፋሲሊቴት ከማድረግ አንጻር፣ መጠለያ ትምህርት ቤቶችን ከማደራጀት አንጻር አዋቅረው እኛን ከማደራጀት ከማስተባበር አንጻር ይሄ አድራጎት ተደርጓል።

መንግስት ከፍተኛ የሆነ ሽፋን ቢያደርግ ቢረዳን ጥሩ ነው፣ ግን መሰረታችን አሁንም ቢሆን ያቆየን የዳውዶ አካባቢ የወጣቶችና የህዝቡ ነው የደሴ ህዝብ ነው። ሳላመሰግነው አላልፍም። ልክ እንደ እናት ጓዳ ውስጥ ከእናቴ ጓዳ እንዳለ ሆነ የቆጠርኩት በቅዳሜ ገበያ የተጠለሉት ከወልዲያ ዜሮ አንድ ቀበሌ ተፈናቅለው የመጡት ፈንታው ጌታቸው በበኩላቸው ወደ ደሴ ለመግባት አድካሚ የሶስት ቀናት የእግር ጉዞ ማድረጋቸውን ይናገራሉ። የጦርነቱ በአጋጣሚ ስለተከፈተ እስከ ሶስት ቀን በሚደረገው ትግል ከሰራዊት ጎን እያለ በአጋጣሚ ድንገተኛ ሰራዊት ወደኋላ በሚመለስበት ሰዓት

ከህዝብ ጋር አብረን የወጣነው ወደ ደሴ በምርጦ በኩል አድርገን የሶስት ቀን ጉዞ ተጉዘን ወርጌስታ ነው የገባ ነው። በእግራችን ሶስት ቀን፣ ከወርጌስታ በኋላ ማጣን መኪና ባዶ ከተማ ጸጥ ያለ ስለነበር ከውጪ ገባን። ውጪ ላይ መከላከያ ሰራዊት ወደ ደሴ በመኪና አስፈሮ ነው የገባነው። ከዛ ቅዳሜ ገበያ መጠለያ ያለ ብለው ቅዳሜ ገበያ ያስገቡና እሳቸውም የስልክና የኢንተርኔት መቋረጥ ስለ ቤተሰባቸው ደህንነት እንዳያውቁ እንዳደረጋቸው ጠቁመዋል።

በእለቱ ደግሞ ገጠር ጸበል ጸበሉስ እንደገባች ነው መሄድ አልቻልኩም እና አጋጣሚ ነው ዋጋ ሰ ጋ ሳርገረኝ የመጣወስ ምን ላይ እንዳለች እስካሁን ደስ አላውቅም ምንም አይነት መረጃ የለም ያው ኔትወርክ የለም ስልክ የለም ማብራት የለም ምንም ነገር ስላለ መገናኘት አልቻለም ሰው መምጣት ማልቻለም ከተማ አስተዳደሩ መፈናቀሉ ከተቀሰቀሰበት ከሶስት ሳምንታት በፊት ጀምሮ የራሱን ግብረ ኃይል በማቋቋም ተፈናቃዮችን በምግብ በመጠለያ ና በቁሳቁስ አቅርቦት ለመርዳት ጥረት እያደረገ መሆኑን የከተማዋ ከንቲባ ጽህፈት ቤት ኃላፊ ሰይድ ሸቱ ገልጸዋል ቤት መከራየት ዘመድ ጋር መሆን ወይም

ጋ የመያዝ አቅም የሌለው በሙሉ ወደ ካምፕ መሆን የሚፈልግ አቅም በፈቀደ መጠን እየተቀበል ካምፕ ላይ ለማስቀመጥ ጥረት ተደርጓል። ይሄ ከሆነ በኋላ የመጀመሪያው ፈጥኖ ደራሽ የሆነው የደሴ ከተማ ህዝብ ነው። የደሴ ከተማ ህዝብ በበጎ ፈቃድ ወጣቶች አማካኝነት እያንዳንዱ ከሚበላው እያካፈለ እንጀራ፣ ሽሮ፣ በርበሬ እየሰሩ በቀጠና ተከፋፍሎ በያሉበት ጣቢያ ላይ ምግብ የማድረስ ይህም ብቻማ አይደለም፣ የሃይማኖት ተቋማት በመጅሊስ በቤተ ክርስቲያን ባለሀብቶች

የተለያዩ ድርጅቶች ምግብ በማዘጋጀት ምሳ አራት ፕሮግራም በመያዝ እያበሉ ነው ያሉት። አንድ ወር አካባቢ የሚሆናቸው አሉ። ሀያ ቀንም አስራ አምስት ቀንም የሆናቸው አሉ። እስካሁን ድረስ ህብረተሰቡ አሁን ካልኩት ምግብ እየበሰለ ከማብላት ወደኋላ ላ ይሁን እንጂ የተፈናቃዮች ቁጥር በአሳሳቢ ሁኔታ እየጨመረ መምጣቱን ይናገራሉ። እንደ ኃላፊው ከሶስት ሳምንታት በፊት በአንድ መጠለያ ካምፕ ይስተናገዱ የነበሩ ተፈናቃዮች ቁጥራቸው አሻቅበው በአሁኑ ሰዓት በአስራ አንድ መጠለያ ጣቢያዎች ሰፍረዋል። በአንድ ጣቢያ ብቻ እስከ 1200 የሚደርሱ ሰዎች

በተጨናነቀ ሁኔታ መስፈራቸውም ታውቋል። ከሁለት ቀናት በፊት የነበረውን መረጃ ዋቢ የሚያደርጉት አቶ ሰይድ ከ180 ሺህ በላይ ሰዎች ከሰሜን ወሎ ዋግምራና አፋር አካባቢዎች ተፈናቅለው በደሴና በኮምቦልቻ ከተሞች ተጠልለዋል። ትናንት አሁን ከጊራና ከሌሎች ቆላማው አካባቢ ላይ የተፈናቀሉ ከሀራ፣ ከርባቦ እነዚህ በተመሳሳይ የተፈናቀሉት እንዳለ ሆኖ እነሱን ሳይጨምር ከሁለት ቀን በፊት የጋራ አድርገን በገመገብ ነው 183 ሺህ 400 ተፈናቃይ ከነዚህ ውስጥ 10 ሺ ኮምቦ

ከተሞች ነው ያለው። 173 ሺህ 400 ተፈናቃይ ደሴ ከተማ ውስጥ ነው ያለው። ይህ እንግዲህ በካምፕና ከካምፕ ውጭ ያለበት ሁኔታ ነው ያለውእና እጅግ በጣም ከፍተኛ ቁጥር ያለው ተፈናቃይ ነው ያለው። ከተማውንም ያው ሁላችንም እንደምናየው ተሽከርካሪም፣ ሌሎችም ደሴ ከፍተኛ ጫና ውስጥ ነው ያለችው። 120 ሺ የሚደርሱ ተፈናቃዮች በመንግስትና በሀገር በቀሌ ለማተቋም ድጋፍ እንደተደረገላቸው የከንቲባ ጽህፈት ቤት ኃላፊው አመልክተዋል። ከዚህ በተጨማሪ ተቋማት፣ የከተማዋ ነዋሪዎች፣ ኑሯቸውን በውጭ ሀገራት ያደረጉ የአካባቢው

ወላጆች የንግዱ ማህበረሰብ ድርጅቶችና ጥቂት ዓለም አቀፍ ተቋማት በህይወት አድን ተግባሩ ላይ እያደረጉ ያሉትን አስተዋጽኦ አድንቀዋል። አሁን ባለው ሁኔታ ላይ ከመንግስት ፍራሽን ብርድ ልብስም ያቀረበው የወሎ ዩኒቨርሲቲ በአገሪቱ ውስጥ ያሉትን ዩኒቨርሲቲዎች በመጻጻፍ የስምንቱን ዩኒቨርሲቲ ያመጡትን ግብዓት ስናየው በጊዜው ከስምንት ሚሊየን ብር በላይ የሚገመት ወጪ ተደርጎ ተገዝቶ የመጣ ነው። ከተማ ልማትና ኮንስትራክሽን ሚኒስቴር በተመሳሳይ አሁን በቅርቡ መቶ ኩንታል ዱቄት እና አልባሳት የንጽህና መጠበቂያ

ለወገኖቻችን መድረስ አለብን በሚል እንደውም በሚኒስትር ደረጃ ላይ የመጀመሪያው ፈርከዳጅ ናቸው። በጋራ አድርገን ያላቀናበር ናቸው። በርካታ ለጋሾችም እንዳሉ በዚህ አሁንን የሚያልገለጽኳቸው በጣም ብዙ እንዳሉ ታሳቢ ተደርጎ ይሄ ባለበት ሁኔታ ላይ እጅግ በጣም ከፍተኛው ሚና እየተጫወተ ያለው ግን የዚህ ከተማ ህዝብ እንደሆነ ለዚህ ታላቅ ህዝብ

ይሄ አሁንም የተለመደው ትብብር እንዲቀጥል ይህንን ለማሳሰብ ነው። ይሁን እንጂ በሰብአዊ ተግባራት ላይ የሚሰሩ ዓለም አቀፍ የተራድሮ ተቋማት ሰብአዊ ጉዳቱን የሰፈሩበት ሚዛን ሚዛን ጎድሎታል ብለዋል። አሁን ባለው ሁኔታ ላይ እንደገራ ስንገመግም ተፈናቃው የሚያነሳው እውነታውንም ስለሆነ መናገር ያለብን ሌሎች ላይ

እጅግ በጣም በከፋ ጦርነት ውስጥ ሁሉ ታግለን ሾልከን ሂደን እንሰጣለን በሚሉበት በነፃ ሰላም ባለበት አካባቢ ላይ እንኳ ይዘን ግማሽ ያህል ተሯርጦ ድጋፍ በማድረግ ደረጃ ላይ ዓለም አቀፉ ረጅት ድርጅት በዘልክ አይደለም ለሁሉም

ኩል በሆነ ደረጃ ላይ ፍትሐዊ በሆነ ደረጃ ላይ በማሰራጨት በኩል ያለውን ነገር ስናየው በጣም ይቀዘቀዘል ነው። በእርግጥ አሁን ላይ በተለያየ ዘርፍ ላይ የተሰማሩ የእርዳታ ድርጅቶች አሁን ባለው ሁኔታ ላይ የሚጠይቋሉ። አብዛኞቹ ገና አሰስመንት ስራ ነው እየሰሩ ያሉት። እንደውም ተፈናቃዮች እኛ ጋር እየመጡ ፎቶ እያነሱ ምንም ነገር ጠብ የሚል ነገር የለም ከመረጃ መሰብሰብ ባለፈ

አሁን ላይ እያየነው የሰማነው ነገር የለም የሚል ከፋ ያለ እንትን እያነሱ ያሉበት ሁኔታ ነው ያለው። እውነታውም ትክክል ነው። በህዝቡና በመንግስት የተደረገላቸውን ድጋፍ ያመሰገኑት ተፈናቃዮቹ ቢሟሉልን የሚሉት አላቸው። በአሁኑ ሰዓት የተፈናቃይ ፍሰት በዝቷል እና ኦልሞስት አሁን ነው እየተሟሉ ያሉት። ፍራሽ የለም ሲሚንቶ ነው አካባቢው ዶርሞች ደግሞ የሉም። ስልሳ ስምንት ሰው ነው የመጨረሻው ጣራው ማለት ነው በአንድ ክፍል ውስጥ የሚገኘው የክላስ ጥበት ስላለ ህጻናቶች ደግሞ ለእንደዚህ አይነት በሽታ አክቲቭ ስለሆኑ አሁን ከአንድ ክፍል ላይ ወልዳ የተኛ

አለች በተፈናቃይ መጥታ ወልዳ ተኝታለች። አምስት ቀን ጨቅላ ይዛለች፣ ግን እዛ ዶርሞ ውስጥ ወደ አስራ ስምንት ሰው አለ። ይህ ትልቅ ክፍል ጥበትና ችግር ነው በኛ የገጠመን። በሌላ በኩል ኗሪነታቸው በውጭ ሀገራት የሆኑ አካባቢው ተወላጆች ከተቋቋሙ ኮሚቴ መረጃ በመጠየቅ በሚልኩት ድጋፍ ያልተደረሱ አገልግሎቶችን እንዲደርሱ ተጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ

የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው የተከታተላችሁ ያላችሁት በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችንም እየተላለፈ ይገኛል። ሀሽታግ ቪኦኤ አማሃሪክ ብላችሁ ደግሞ በትዊተር ተከተሉን።

ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። አስተያየቶቻችሁን አድርሱን

2022059942 የውስጥ መስመር 14 ብላችሁ በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኖሩ የምሽቱ የአየር ስርጭት ፕሮዲሰር ብርሃን ኃይሉ የዌብና ማህበራዊ መገናኛዎችን አቀናባሪ አበባየው ገበያው ያስተናገድኳችሁ ያለሁት ጽዮን ግርማንኝ የሁለተኛው አጋማሽ የመጀመሪያ መሰናዷችን ንግድና ምጣኔ ሀብት ነው

እጅግ እያሻቀበ የመጣው ዋ የዋጋ ግሽበት የኑሮ መወደድን የዕለት ፈተና እየሆነባቸው መሆኑን አስተያየታቸውን ለአሜሪካ ድምጽ እየሰጡ የአዲስ አበባ ነዋሪዎች ተናግረዋል። በሀገሪቱ እየታየ ያለው የኑሮ ውድነት መንስኤዎች የኮቪድ-19 ወረርሽኝና ሀገሪቱ የገባችበት ጦርነት መሆናቸው

እንዲሁም የአዲስ አበባ ዩኒቨርሲቲ መምህር የሆኑት የምጣኔ ሀብት ባለሙያው ዶክተር ብርሃኑ ደኑ ገልጸዋል። ቀውሱን ለመቆጣጠር መንግስት የተለያዩ ምጣኔ ሀብታዊ የእረምት እርምጃዎችን እየወሰደ መሆኑም ተገልጿል። ጸሐይ ዳምጠው ተጨማሪ አላት።

በሀገሪቱ በከተማም ሆነ በገጠር እየታየ ያለው የዋጋ መናር ሸማቹንም ሻጩንም እያነጋገረ ነው። የኑሮ መወደድ በከተሞች እንደምጠነክር ያነጋገርኳቸው ነዋሪዎች ይገልጻሉ። የአዲስ አበባ ከተማ ነዋሪው አቶ ቸርነት አለሙ የኑሮ ውድነቱን ያባባሰው ከተማይቷ ውስጥ ያለው የናሬ የቤት ኪራይ እንደሆነ ይገልጻሉ። የኑሮ ውድነቱን የሚያባብስ ጫፍ የሚያወጣ ህዝቡን የሚያመረው የቤት ኪራይ ነው። በተለይ እንደ አዲስ አበባ አብዛኛው በየቀኑ አዳዲስ ሰዎች ይመጣሉ፣ ቤት ኪራይ ይዛሉ፣ ይኖራሉ

ይሄ ደግሞ የቤት ክራይ ፈላጊና የቤት ክራይ ቤት ኖርማል የሚከራየው ቤት አልተመጣጠንም። ተከራዩ በጣም በስቷል። ቤት ያለው ቤት ያለውን ህዝብን ማመጣጠን ስላልቻለ ቤት ክራይ ችን ክፍተት በመጠቀም ዴሊ በየጊዜ የሚጨመርበት ሂደታል። አሁን እኛ በቅርብ ጊዜ ነው አንድ ወር ባልሞላ ጊዜ ውስጥ ቤት ተንኳኳ መጡ፣ አምስት መቶ ጨምረናል ብሎ ሄዱ እና ከኔ ገቢ አንጻር ቤት ክራይ ከፍዬ አልችልም

እና መንግስት የወሰደው እርምጃ ትክክለኛ እርምጃ ነው። ግን ከሶስት ወር በኋላ ደግሞ ምን ሊፈጠር ይችላል የሚለው ታሳቢነት ውስጥ ቢሆን ሌላ አሳሳቢ ጉዳይ ነው። ምክንያቱም የሶስት ወሯን አስርቶ ይጨምርበታል አከራይ ችግር የለበትም። እስከ ሶስት ወር አልጨምርኩብህም እና ያ ስለሆነ እስከ ሶስት ወር ያለው ያህል ነገር ላይጨምር ይችላል። ግን ዘላቂ መፍትሄ አይደለም። የሶስት ወር ዘላቂ መፍትሄ አይደለም። በዘላቂነት ከተማ መስተዳድር ማድረግ ያለበት ነገር እንደ ህግ የሆነ ነገር ቢቀመጥ ባይ ነው። ጣራ ቢኖረው ራሱ የቤት ክራይ ጣራ ቢኖረው

በእርግጥ ይህ ፍሪ ኢኮኖሚክ ሲስተም የሚለው ላይ ኢንተራፕት ሊያደርግ ይችላል ቢሆንም ግን ያንን ተፈርቶ ዝም ተብሎ ከሚለቀቅ የተወሰነ ማዕቀብ አሁን እስከ ሶስት ወር ድረስ የተባለው ማዕቀብ ነው አደለ ዘላቂ ማዕቀብ ቢደረግም ምክንያቱም የቤት ክራይ አሁን እዛ ጋር የሆነ ሰው ተከራይቶ የሆነ ነገር ይሰራል እንበል ምግብ ቤት ይከፍታል ቤት ክራይ ሲጨምርበት ምን ያደርጋል እሱ ምግቡ ላይ ነው የሚጨምሩ በእጃዙር ሁሉንም ያጠቀዋል ተከራዩንም ተከራይ ያለሆነውንም ያጠቀዋል ሰው ለምሳሌ ካፌ ሲከፍት

ወይ ሆነ ነገር ሲከፍት ተከራይቶ ነው የሚከፍተው። ተከራይቶ ሲከፍት እዛ ቤት ክራይ ሲጨመርበት እሱ ምግቡ ላይ ይጨምራል። ስለዚህ እዛ የሚጠቀሙ ሰዎች በአጠቃላይ የቤት ክራይ ውድነቱ አፌክት የሚያደርጋቸው ሰዎች ናቸው። ስለዚህ ዘላቂ መፍትሄ ቢኖረው ኑሮ ውድነቱን ትንሽ ማረጋጋት ይቻላል የሚል ሀሳብ አለ። አሁን እየታየ ያለውን የኑሮ ንረትና እየሰጡ ያሉትን አገልግሎት በተመለከተ የሆቴል ባለቤት የሆኑት ወይዘሮ ወደ ራይ ምረቱ እንዲያስረዳሉ አለም

አሁን ያለው የኑሮ ውድነት በጣም ያሳዝናል። ሁሉም ሸቀጦች እየናሩ ነው። ከሀገር ውስጥም ሆነ ከውጭ ተመርተው የሚገቡ ምግቦች ዋጋቸው የማይቀመስ ሆኗል። እኔ አሁን ሆቴል አለኝ። የተለያዩ አገልግሎቶችን ነው የምሰጠው። ነገር ግን ከገበያ ገዝቼ ለተጠቃሚ የማቀርበው ምግብም ሆነ መጠጥ፣ በአጠቃላይ በምሰጠው አገልግሎት ላይ በጣም ችግር እየገጠመኝ ነው። ዋጋ መጨመር አልችልም። መንግስት ክትትል ያደርጋል።

በሌላ በኩል ተገልጋዮችም ወገኖቻችን ናቸው። ገንዘቡን ከየት ያመጣሉ? ግራ የሚያጋባ ሁኔታ ውስጥ ነው ያለሁት። ስራውን እንዳላቆም የባንክ እዳ፣ የሰራተኛ ደሞዝ፣ የመንግስት ግብር ያሳስበኛል። ብቻ ብዙ ብዙ ችግሮች አሉብኝ።

በሌላ በኩል መንግስት እየወሰደ ያለው እርምጃ ቀጣይነትና ተከታታይነት ብኖረው የኑሮ ውድነቱን ሊያረጋጋ ይችላል ብላ እንደምታስብ ሌላዋ የከተማይቱ ነዋሪ ወይዘሬት አለምንሽ አሰፋ ትናገራለች። ይም ተከራይ ነኝ እና መንግስት የጣለው ገደብ በጣም ደስ የሚል ነገር ነው። በጣም ደስ ብሎናል። ምክንያቱም አሁን ኑሮ በጣም እየተወደደ ባለበት ጊዜ እንደዚህ አይነት ገደብ መጣሉ በጣም ትልቅ አድቫንቴጅ ነው፣ በተለይ ለተከራዮች

ምክንያቱም በየጊዜው በየወሩ በየሶስት ወሩ ነው ቤት ክራይ ጨምሩ የምንባለው እና አሁን ያለውን የኑሮ ውድነትም ለማረጋጋት አንድ መፍትሄ ነው ብዬ ነው ማስበው። አሁን መንግስት ፊቱን ያዞረው አገራችን ላይ ብዙ ችግሮች ተጋርጠውብናል፣ ትኩረቱን ወደዛ ባደረገበት ወቅት ወደዚህ ደግሞ ወደ ኑሮ ውድነቱ ፊት ነው አዞረው።

ቤት ኪራይ እንዲረጋጋ የጣለው ገደብ በጣም ደስ የሚል ነገር ነው። የምጣኔ ሀብት ምሁር የአዲስ አበባ ዩኒቨርሲቲ መምህር ዶክተር ብርሃኑ ደኑ የዋጋ ግሽበቱ መንስኤዎች አንድም የኮቪድ-19 ወረርሽኝ ያስከተለው ችግር እንደሆነ ጠቅመው፣ ዋነኛው ግን በሰሜን የሀገሪቱ ክፍል የተከሰተው ጦርነት እንደሆነ ተንትነዋል። አንደኛ ግጭት በሚኖርበት ጊዜ ኢኮኖሚውን እንደሚያዳክም ነው። ኢንቨስትመንትን ያቀጭጫል። ያው ምርትን

እንደሚገባ እንዳይመረት እንቅፋት ይፈጥራል እና እነዚህ እነዚህ ነገሮች ተደማምረው እንግዲህ የችግሩ መንስኤ ሰላም እጦት ነው። ከቅርብ ጊዜያት ወዲህ በተለይም ከአንድ ዓመት ወዲህ ይፋ የሆነ ከፍተኛ የጦርነት በሰሜኑ የሀገሪቷ ክፍል እና የፌደራል መንግስት መካከል ከፍተኛ ግጭት ተፈጠረ።

እና በዚህ ምክንያት እንግዲህ ኢኮኖሚው ላይ አሉታዊ ተጽዕኖ አሳድሯል። ምክንያቱም በልማት ላይ የተወሰነ ተጽዕኖ ያሳድራል። ጦርነት፣ ውጊያ፣ ግጭት፣ ምክንያቱም የተፈናቀሉ ዜጎችን መልሶ ለማቋቋም እና ለመመገብ ከፍተኛ ወጪ ይጠይቃል። እንደገና ደግሞ አሁን የሚደረገውን ህግን ለማስከበር መንግስት የገባበትን ጦርነት

ለዛ ከፍተኛ ወጪ ያስፈልጋል። በሎጂስቲክ ከፍተኛ ወጪ ይጠይቃል። እንደገና ደግሞ ይሄ ሁሉ በልማት ላይ አሉታዊ ተጽዕኖ አለው። በምርት ላይ ከፍተኛ ተጽዕኖ አለው። ስለዚህ አቅርቦት እየተዳከመ ይሄዳል። ከፍላጎቱ ጋር አይመጣጠንም። በዚህን ጊዜ ከፍተኛ የሆነ የዋጋ ንረት እና ኢንፍሌሽን የምንለው ነገር

ያስከትላል። አክለው መፍትሄ ነው ያሉትን ሙያዊ ምክር ለግሰዋል። ዶክተር ብርሃኑም ተጠቃሚውን ህብረተሰብ ሸምጦ አደሩን ህብረተሰብ በከፍተኛ ደረጃ በዋጋ ንረት እንዲጎዳ በማድረግ ተስፋ የሚያስፈርት ልጆቹን ትምህርት ቤት እንዳያስገድ የሚያደርግ የዕለት ጉርሱን እንደሚገባ ገዝቶ እንዳይጠቀም የሚያደርጉ ትኖች ላይ ትክክለኛ የሆነ የእርምት እርምጃ መውሰድ ና

አሁንም ደግሞ መንግስት በሚያቋቁማቸው አንዳንድ የሸማች ድርጅቶች በኩል እቃዎቹ መሰረታዊ የሆኑ እቃዎች ሁሉም አይደሉም፣ መሰረታዊ የሆኑ እቃዎች፣ ለዕለት ዕለት የሚሆኑ እቃዎች ለህዝቡን የሚደርሱበትን ሁኔታ ማድረግ የሰርቫይቫሉ ነገር የሀገሪቷ ደህንነትና እንደ አገር የመቀጠል የአብዛኛው ህዝብ ደግሞ ፍላጎትም ይመስለኛል።

ይህን እርምጃ መውሰዱ ትክክልና ተገቢ ነው የሚመስለው። መንግስት የዋጋ ግሽበትን ለመቆጣጠር በሚል ያሰባቸውን እርምጃዎች ሰሞኑን በተለያዩ የአገሪቱ አካባቢዎች በመውሰድ ላይ እንደሚገኝ አስታውቋል። እናም በአዲስ አበባ ከተማ የኢኮኖሚ አሻጥር ሲሰሩ ነበር የተባሉ አንድ ሺ ስምንት መቶ ሰማኒያ ስድስት የንግድ ድርጅቶች መታሸጋቸው፣ የንግድ ህግ ውጪ ሲሰሩ ነበር የተባሉ ስድስት መቶ ሀምሳ ሰባት ድርጅቶችን የንግድ ፈቃዳቸው መሰረዛቸው የተገለጸ ሲሆን

ሲሆን በአራት ድርጅቶች ላይ ደግሞ የወንጀል ክሶች እንዲመሰረቱ መወሰኑን የከተማይቱ ንግድ ቢሮ ሰሞኑን ባወጣው መግለጫ አስታውቋል። ከአዲስ አበባ የንግድ ቢሮ ሰፋ ያለ መረጃ ለማግኘት ጥረት እያደረግኩ ነው። ባገኘሁት ጊዜ ተጨማሪ ዝርዝር ይዤ መለሳለው። ለአሜሪካ ድምፅ ፀሀይ ዳምጠው ከአዲስ አበባ

ወደ ተከታዩ የትምህርት ዘገባ ስናልፍ ወደ ሞቃዲሾ ነው የምንሄደው። በሶማሊያ የተከሰተው ሶስተኛው ዙር የኮቪድ ወረርሽኝ በቫይረሱ የሚያዙ ሰዎች ቁጥር እየጨመረ ቢሆንም የሶማሊያ መንግስት በዚህ ወር ትምህርት ቤቶች እንዲከፈቱ አድርጓል። መሐመድ ሼክ ያደረሰንን ዘገባ ስመኝሽ የቆየ ታቀርበዋለች። ቀደም ሲል ይደረግ እንደነበረው በሞቃዲሾ በሚገኘው ትምህርት ቤት ተማሪዎች በጠዋት ተገኝተው የዕለት ተግባራቸውን ለመጀመር ይዘጋጃሉ።

በሶማሊያ በተከሰተው አዲስ ወረርሽኝ የኮቪድ-19 ተያዦች ቁጥር እየጨመረ ቢሆንም ተማሪዎች እርስ በርሳቸው በሚያደርጉት ግንኙነት ግን የአፍና አፍንጫ መሸፈኛ ጭንብል አይጠቀሙም። ከድጃ አደም የትምህርት ቤቱን ዕለት ተዕለት ስራ የምትቆጣጠር ዳይሬክተር ናት። ተማሪዎቹ ትምህርት ቤት በሚውሉበት ወቅት ጤናቸው የተጠበቀ መሆኑን የማረጋገጥ ኃላፊነትም አለባት።

ተማሪዎቻችንን ሁል ጊዜ ስለ ነጽህና አጠባበቅ እናስታውሳቸዋለን። ተማሪዎቹ እጃቸውን መታጠብ ግዴታቸው መሆኑንም ያውቃሉ። ትምህርት ሚኒስቴርም እጅን ለመታጠብ የሚረዱ ቁሳቁሶችን እርዳታ አድርጎልናል። ሁል ጊዜ ተማሪዎች እጃቸውን ማጽዳትና የአፍና የአፍንጫ ጭንብልን ማድረግ ግዴታቸው መሆኑን እናሳውቃቸዋለን። ይሄ ትምህርት ቤቱ ክፍት ሆኖ እንዲቆይ ያግዘናል።

በሶማሊያ የኮቪድ-19 ክትባት የወሰደው ሰው ቁጥር በጣም ዝቅተኛ ነው። ለቫይረሱ በጣም ተጋላጭ የሆኑት በዕድሜ የገፉ አዛውንቶች ናቸው። ትምህርት ቤት በመከፈቱ ታዲያ በተማሪዎች መካከል ቫይረሱ ተሰራጭቶ ቤተሰቦቻቸውን ለበሽታ ሊያጋልጥ ይችላል የሚለው ፍርሃት እያደገ መጥቷል። በዕድሜ ከፍ ላሉ ቤተሰቦቹ ከሚጨነቁት ተማሪዎች መካከል አብዲ ፈታህ ሙሃዲን አንዱ ነው።

ሮናስ ክ ኮሮና ቫይረስ ተመልሶ በመምጣቱና ቁጥሩ በማሻቀቡ አስጨንቆኛል። ስለ ቤተሰቦቼ ጤና እጨነቃለሁ። ትምህርት ቤት ከተከፈተ ወዲህ እኔ በቫይረሱ ተይዤ ወደ ቤተሰቦቼ ይዤ እንዳልሄድ እፈራለሁ።

በኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች ተዘግተው መቆየታቸው በልጆችና ወጣቶች ሕይወት ላይ አሉታዊ ተጽዕኖ አሳድሯል። ከትምህርት ቤት የሚያቋርጡ ሕጻናት ቁጥር በከፍተኛ ሁኔታ የጨመረ ሲሆን ይህ የቤተሰቦችን ማህበራዊና ኢኮኖሚያዊ ደህንነት አናክቷል። አብዲ ፈታህ መሐመድ በሞቃዲሾ ውስጥ በንግድ ስራ የሚተዳደር ሲሆን ከስራ ደክሞ እቤት ሲመለስ ሁለት ሴት ልጆቹን ያስጠናል። ለዚህ ምክንያቱ ከትምህርት ውጭ ያሳለፉትን ጊዜ ለማ

ካካስ መሆኑን ይናገራል። ለረዥም ጊዜ ከቤት ውስጥ መውጣት መከልከሉ ትምህርት ላይ ትልቅ ተጽዕኖ አድርሷል። አንዳንድ ልጃገረዶች በትምህርታቸው ተስፋ ቆርጠው ያገቡና ቤተሰብ የመሰረቱ አሉ። ትምህርታቸውን ያቋርጡ ወንዶች ደግሞ የትራንስፖርት መኪና ላይ ረዳት ይሆናሉ ወይም ወደ ሌላ ሀገር ይሰደዳሉ።

ክልከላው የፈጀው ረጅም ጊዜ ትምህርት ላይ ትልቅ ጉዳት ነው ያደረሰው። በሶማሊያ የትምህርት ሚኒስቴር ዳይሬክተር የሆኑት መሐመድ አቢን ሁኔታው በብዙ መልኩ ፈታኝ መሆኑን ይስማሙ በታል ሌላው ኮሮና ቫይረስ በትምህርት ላይ ያሳደረው ተጽዕኖ፣ በትምህርታቸው ጸንተው መቆየት የቻሉ ተማሪዎች እንኳን ፈተና ላይ ዝቅተኛ ውጤት የሚያመጡ መሆኑ ነው። ከዚህ በፊት ሆኖ በማያውቅ መልኩ በትምህርታቸው ያላቸው ውጤት በአማ

አማካይ ከነበረው በጣም እየወረደ ነው። የትምህርት ጥራትም በዛው ልክ ወርዷል። አንዳንድ ትምህርት ቤቶች ደግሞ ጭራሽ ተዘግተዋል።

ትምህርት ሚኒስቴር በሶማሊያ ያሉ ትምህርት ቤቶች እንዲከፈቱ ሲወስን የትምህርት ሂደቱ በተለመደው መልኩ እንዲቀጥል ከቫይረሱ መከላከያ መንገዶች መተግበራቸውን እንደሚያረጋግጥ ቃል ገብቶ ነበር። ተማሪዎች የአፍና አፍንጫ መሸፈኛ ጭንብሎችን እንዲጠቀሙ ርቀታቸውን እንዲጠብቁና ሌሎች የመከላከያ መንገዶችን እንዲተገብሩም ትዕዛዝ አስተላልፏል። በሞቃዲሾ በሚገኘው ትምህርት ቤት ውስጥ ግን እነዚህ ራስን ከቫይረሱ መከላከያ መንገዶች

እየተተገበሩ አይደለም። በመሐመድ ሼክ ኖር ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮች አሁን የፕሮግራም ማሳሰብያለን

ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ ም ጀምሮ በኢትዮ ሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢ ኤች 7 በዳውን ሊንክ ቢም ኢስት አፍሪካ

በዳውን ሊንክ ፍሪኩንሲ 11605 ጊጋሃርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምስዋኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ወይም ኪፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።

ጊዜ የተከበራችሁ አድማጮች ዝግጅቶቻችንን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። በዝግጅቶቻችን ላይ ያሏችሁን አስተያየት በአት ቪኦኤ አማሪክ የፌስቡክ ገጽታችን ላይ ላኩልን። እስቲ ፕሮግራማችንን ወደ ማጠናቀቁንን በሙዚቃ ትንሽ ረፍት እናደርግ

ዘፈኖች አንዱን ነው መርጠን የሚያስደምጥናችሁ ናችሁ። አድማጮች ፕሮግራማችን ወደ መጠናቀቁ ነው። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ረሃብንና የተመጣጠነ ምግብ እጥረትን ለማሸነፍ ሶስት አስፈላጊ መንገዶች እንዳሉ የዩናይትድ ስቴትስ የዓለም አቀፍ ልማት ተራዶ ድርጅት ዩኤስኤአይዲ ዋና አስተዳዳሪ

ሰማንታ ፓወር መናገራቸውን በመግለጽ የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። ሰማንታ ፓወር ይህንን የተናገሩት የዘንድሮ 2021 የምግብ ስርዓት የመሪዎች ጉባኤ ከመከፈቱ አስቀድሞ ለተካሄደ የሚኒስትሮች ስብሰባ ባሰሙት ንግግር ነው። ረሃብን ለማስወገድ ከሚያስፈልጉት ግብዓቶች መካከል አዳዲስ ዘመናዊ ቴክኖሎጂዎችን ስራ ላይ መዋል፣ መዋለ ነዋይንና አቅምን እጅግ በሚያስፈልግበት ስፍራ ማዋል

በመንግስት የሚመደብ በጀት የግሉን ዘርፍ ካፒታል እንዲያንቀሳቅስ ማድረግን ያካትታል ብለዋል። የግጭቶች መቀስቀስ፣ በአየር ንብረት ለውጥ ምክንያት የሚከሰቱ አደጋዎችና አሁንም አብዝቶ እየተዛመተ ያለው የኮቪድ-19 ወረርሽኝ አንድ ላይ ሆነው ያመጡት እጅግ የከበደ አደጋ በቅርቡ ያገኘናቸውን ድሎች አብዛኞቹን አበላሽቶብናል ሲሉ

ሰማንታ ፓወር ማስጠንቀቃቸውን እርሳን ቀጹ አስከትሎ አውስቷል። በአሁኑ ወቅት ስር በሰደደ ሁኔታ ለረጅም ጊዜ ረሃብ ላይ ያሉ ሰዎች ቁጥር በፊት ከነበረው ጨምሯል። ለህይወታቸው በሚያሰጋ ደረጃ ለአጣዳፊ ረሃብ የተጋለጡ ሰዎች ቁጥር ባለፈው አመት ብቻ በ20 ከመቶ ጨምሯል። የተባበሩት መንግስታት ድርጅት ረሃብን ሙሉ በሙሉ ከዓለም ለማስወገድ ያወጣውን እቅድ ተግባራዊ ለማድረግ የቀረው ከአስር ዓመት ያነሰ ጊዜ በሆነበት በአሁኑ ወቅት

ይህ አሃዝ እጅግ የሚያሳስብ መሆኑን እርስ አንቀጹ ጨምሮ አመልክቷል። የዩኤስኤአይዲ ዋና አስተዳዳሪ ሰማንታ ፓወር ህዝብን ለረሃብ የሚዳርገው ግንባር ቀደሙ ምክንያት አሁንም ግጭትና ጦርነት ነው ብለዋል። We will never end hunger if governments starve their own people and use food as yet another weapon of war.

መንግስታት የገዛ ህዝባቸውን የሚያስርቡና ምግብን በጦር መሳሪያነት የሚጠቀሙ ከሆነ ረሃብን ልናስወግድ አንችልም። ይህ የሚደረገው ቤተሰቦችን ሆነ ብሎ ከቄ በማፈናቀል፣ ሰብልና የቀንድ ከብቶችን በማውደም፣ የሰብአዊ እርዳታ አቅርቦት ለተረጂዎች እንዳይደርስ በማደናቀፍ፣ ሰብአዊ እረዴት ለማቅረብ የተሰማሩ የእርዳታ ሰራተኞች ላይ ጥቃት በማድረስ ነው። ህዝብን ሆነ ብሎ ለርሃብ የመዳረግ አድራጎትን ሳናወላውል ድምጻችንን ከፍ አድርገን ማውገዝና ችግር

ችግር ላይ ላሉ ሰዎች ሰብአዊ እርዳታ እንዲደርስ መታገል አለብን። ይሁን እንጂ ብዙውን ጊዜ በዓለም ላይ ሲደረግ እንደቆየው ትኩረታችንን ሰብአዊ ረዴትና የምግብ እርዳታ ላይ ብቻ አድርገን የግብርና ምርታማነትን ለማሳደግ መስራታችንን ችላ ልንል አይገባም ሲሉ ማስጠንቀቃቸውን ርዕሳ አንቀጹ ጠቅሷል።

አነስተኛ ይዞታ ያላቸውን አርሶ አደሮች ምርታቸውን ለማሳደግ የሚጠቀሟቸውን መሳሪያዎችና ቴክኖሎጂዎች ልንሰጣቸው ይገባል። የፓሪሱን የአየር ንብረት ለማሳካት እየተጣደፍን በምንገኝበት በአሁኑ ወቅት እየተባባሱ ያሉትን የአየር ንብረት ጋር ተያያዥ የሆኑ አደጋዎች ለመቋቋም የሚረዷቸውንም እንዲሁ።

ርዕሰ አንቀጹ በመቀጠል የባይደን ሀሪስ አስተዳደር የግብርና ምርቶችን ለማሳደግ የምግብ እጥረትን ለማስወገድና ህዝቦች የሚከሰቱ አደጋዎችን ጠንክረው የመቋቋም አቅማቸው እንዲዳብር ለመርዳት ዩናይትድ ስቴትስ ለምታደርገው ጥረት ፊድ ዘ ፊውቸር የተባለው ረሃብን ለማስወገድ የተወጠነ መርሃ ግብሯን ምሰሶው አድርጎ የመዋለነዋይ አቅም መመደቡን ይቀጥላል ብሏል።

በዚህ ረገድ ጾታዎችን ታሳቢ ባደረገ መንገድ ቅድሚያ ትኩረትን ማስተካከልም ወሳኝ ሚና እንደሚጫወት እርሳ አንቀጹ አሳስቧል። ሴቶች የራሳቸውን የስራ ምርታማነት እንዲያሳድጉ በዚያውም የምግብ ስርዓቶች ይሻሻሉ ዘንድ የብድር ተደራሽነታቸው እንዲያድግ በፊድ ዘ ፊውቸር መርሃ ግብሮች የበለጠ መሰራት እንዳለበት አሃዛዊ መረጃዎች ያሳያሉ ብለዋል።

በዓለም ዙሪያ በሚሊዮኖች የተቆጠሩ ሰዎችን ራሳቸውን እንዲመግቡ ለማስቻል ማህበረሰቦቻቸውን ለማጠናከርና በመጨረሻም ረሃብንና የተመጣጠነ ምግብ እጦትን ለአንዴና ለመጨረሻ ጊዜ ለማስወገድ በዓለም ዙሪያ ከአጋሮቻችን ጋር አብረን ለመስራት ዝግጁ ነን ሲሉ የዩኤስኤአይዲ አስተዳዳሪ ሰማንታ ፓወር የተናገሩትን ጠቅሶ እርሳንገጹ ጽሑፉን ጽሁፉን አብቅቷል።

ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

የተከበራችሁ አድማጮች ለምሽቱ ያሰናዳናቸውን ዝግጅቶች አጠናቀናል። በዝግጅቶቻችን ላይ አስተያየት፣ ጥቆማ እንዲሁም ደግሞ ይሄኛው ፕሮግራም በዚህ አካባቢ ቢቀርብ የምትሉት ካለ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ፕሮግራማችንን በማቀናበር ብርሃን ኃይሉ አብራና አምሽታለች። ጽዮን ግርማ ሳስተናግዳችሁ ቆይቻለሁ። በነገው ምሽት ፕሮግራማችን እንገናኛለን። በእኛ በኩል ሰላም በደናገሩ